ሰርግ በኢትዮጵያ ውስጥ በጣም ከፍ ያለ በዓል በመሆኑ ትልቅ ድርጅት ይጠይቃል። የሰርጉ ድግስ ከመጀመሩ በፊት የሰርጉ ቀን ይወሰናል። ሰርጉ የሚደገሰው አብዛኛውን ጊዜ በልጅቷና በልጁ ወላጆች ቤት ነው። በሆቴል ውስጥ ሰርግ መደገስ በኢትዮጵያ የተለመደ ነገር አይደለም። ከሰርጉ ቀን ሁለት ወይም ሦስት ወር ቀደም ብሎ የቅርብና የሩቅ ዘመዶች ሁሉ ስለ ጋብቻውና ስለ ሰርጉ ስለሚነገራቸው የሚችሉትን እርዳታ ለማድረግ ይሞክራሉ። ሰርግ ሁል ጊዜ አድካሚና ብዙ ዝግጅትን የሚጠይቅ በመሆኑ የዘመድ እርዳታ በጣም ተፈላጊ ነው። በኢትዮጵያ ውስጥ የሚደረገው ሰርግ ከቦታ ቦታ ይለያያል። በትልልቅ ከተማዎች ውስጥ የሚደረገው ሰርግ በጣም ትልቅ አይደለም። ምክንያቱም የከተማ ኑሮ በጣም ውድ ስለሆነና ብዙ ወጪ ስለሚጠይቅ ትልቅ ድግስ ለመደገስ አስቸጋሪ ነው። በባላገር ውስጥ የሚደረገው ድግስ ግን አብዛኛውን ጊዜ በጣም ትልቅ ነው። በተለይ ሀብታም የሆኑ ወላጆች ለልጆቻቸው የሚያደርጉት ድግስ ከፍ ያለ ነው። በባል አገር ውስጥ የሚፈጸመው ጋብቻ ከጥንቱ ልማድ ጋር የተመሳሰለ ስለሆነ የጋብቻው ሥነ ሥርዓት እና ድግስ ለተመልካች በጣም አስደሳች ነው። ጥያቄዎች፣ ሰርግ ማለት ምን ማለት ነው? ሰርግ በኢትዮጵያ ውስጥ ከፍ ያለ ድግስ ነው። ሰርግ የሚደገሰው የት ነው? ሆቴል ውስጥ ሰርግ መደገስ የተለመደ ነው። ከሰርጉ ቀን በፊት የሚሆነውን ነገር አስረዳ። ሰርግ ለምን ብዙ ዝግጅት ይጠይቃል? ሰርግ ለመደገስ የዘመድ እርዳታ ያስፈልጋል። በባላገር ሰርግና በከተማ ሰርግ መካከል ያለውን ልዩነት አስረዳ። ሀብታም ወላጆች ለልጆቻቸው የሚያደርጉት የሰርግ ድግስ ምን አይነት ነው? በኢትዮጵያና በአሜሪካ ውስጥ የሚደረገውን የጋብቻ ልዩነት ግለጽ። This is the end of unit 59.